ኢህአዴግ የፖለቲካ አመራሮችና ግለሰቦች እንፈታለው ብለው ካወጀበት ጊዜ አንስቶ ህዝቡ በተስፋና ስጋት እየተጠባበቀ ነው። ምሕረትና ይቅርታ የሚደረግላቸው እንዲሁም ክሳቸው የሚቋረጠው እነማን እንደሆኑ በግልጽ ባለመታወቁ በተለይ በታሳሪ ቤተሰቦችና የፖለቲካ ተከታዮቻቸው ስጋትና ጥርጣሬ በመፍጠሩ አሁን ህዝቡ ተፈቱ የሚል ዜናን ለማዳመጥ ጆሮው ቀስሮ እየተከታተለ እንደሆነ ታዝበናል። በዚህ ሁኔታ ላይ ከወደ ትግራይ የተሰማው ነገር ግን በአንድ አገር ሁለት ተግባር የሚያስብል ሳይሆን አልቀረም። የአረና ሁለት የማዕከላዊ ኮሚቴ አባላት ታሰሩ የሚል። አቶ አንዶም ገብረ ስላሴ የፓርቲው የህዝብ ግንኙነት ኃላፊ ስለታሰሩት የአመራር አባላት ማንነት ያብራራሉ በቆላ ተንቤን ወይም በዓብይ አዲ አካባቢ የጽፌት ቤት ሀላፊና የማዕከላዊ ኮሚቴ አባል አቶ ዜናዊ አስመላሽ የሚባል አባላችን ነው በሁለተኛው ደግሞ በውቅረ ከተማ የአረና ተወካይ የምብራቃዊ ዞን ማለት ነው አቶ ሀይለክሮስ ታፈረ የማዕከላዊ ኮሚቴ አባል ናቸው ታሰሩ ስለተባሉ የአረና ትግራይ የማዕከላዊ ኮሚቴ አባላት አሁን ያሉበት ሁኔታ እንዲያብራሩልን አቶ አምዶምን ጠይቀናቸው ነበራም አቶ ዜናዊ በወርቅ አምባ አካባቢ ከዩኒቨርሲቲ ግጭት ከወለጋ ዩኒቨርሲቲ ከሞቱ ተማሪዎች አንዱ በወርቅ አንባ አካባቢ ነው የቀብር ስነስርዓት የተፈጸመው፣ እና በዛ አካባቢ በአጠቃላይ ውጥረት ነበረ። እና በዛን ጊዜ አንተ ወረቀት በትነሀል ተነስ ምናምን የሚል ነው የሚቀሰቅስ መንግስቱን የሚያወግዝ እና በህብረተሰቡ ደግሞ ለአመፅ የሚያነሳሳ በራሪ ጽሁፍ በትነሀል በሚል ምክንያት ነው የተወሰነው። የዋስ መብት እንኳን ፍርድ ቤት ሳይገባ ፖሊስ ብቻ ነው ራሱ እንትን ያደረገው እና በሶስት ሺህ ብሩዋስ ነው የወጣው እና ይሄ ደግሞ ፖሊስ ራሱ ነው እንጂ ወደ ፍርድ ቤት እንኳን አልቀረበም። እና በአሁኑ ሰዓት እኛ ሳታሳውቅ ወደ የትኛውም አካባቢ መንቀሳቀስ አትችልም የሚል ትዕዛዝን ወርዶበታል። የአቶ ኃይለ ደግሞ በመሬት ምክንያት ነው። በቀበሌ የነባር ይዞታ የሚባል አለ። የራሱ የነበረ ነው እና የገጠር አስተዳደሩ ለሌላ ሰው ሰጠውና አንሳልኝ የሚል ጥያቄ ቀረበለት። ለምን አነሳለው የሚል ከዛ ተካሰው፣ ቀበሌው ለዛኛው ፈረደ። ወደ ወረዳ ሲካሄድ ደግሞ የወረዳ ፍርድ ቤቱ የሀይሎክሮስ ይዞታ ነው እና ለማንም ልሰጥ አይችልም ብሎ መለሰው እና ወደ ቀበሌው አስፈጽሙት የሚል ከወረዳ ትዕዛዝ ሲመጣ እነሱ ተቀብለው ሀይሎክሮስን አድርገው አሳፈሩት። ከዛ በሁለት ሺህ ብር ዋስ ነው ሊወጣ የቻለው። በትግራይ ክልል በተለያዩ ጊዜያቶች በአባሎቹ ላይ ተፈጸሙ ባላቸው ግድያ፣ እስራትና ማስፈራራት በድርጅቱ እንቅስቃሴ ላይ አሉታዊ ጫና መፈጠሩን አቶ አምዶም ይገልጻሉ። ሰላማዊ የሆነ ህጋዊ የሆነ ፍቃዶች ስናስፈቅድ ከተፈቀደ በኋላ ህገ ወጥ ነው እያሉ አመፅ ለመነሳሳት ነው። በኦሮሚያና በአማራ ክልል እንዳለ አይነት አመፅ ለመነሳሳት አረና ከፍተኛ እንቅስቃሴ እያደረገ ነው የሚል ከፍተኛ ዘመቻ እየተካሄደ ነው። በአባሎቻችንም የሚያሸማቅቅ እርምጃዎች እየተፈጸሙ ነው። በያ አቅጣጫው እኛም ወደ ትግራችን ከመግባት ይልቅ ወደ የታሰሩ አባሎቻችን ጥየቃና የህግ ክልላ እንዲያገኙ ጥረት የማድረግ ሁኔታ እየወሰደን ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም